Yeah, we it's magic. magic. አድማጮቻችን የዛሬው የውይይት መድረክ አጀንዳችን የኢትዮጵያ መንግስት የተናጠል ተኩስ ማቆም ፋይዳ፣ የትግራይን ቀውስ ለመፍታት ፖለቲካዊ መፍትሄ አስፈላጊነት የሚሉ ናቸው። የውይይታችን ተሳታፊዎች ወይዘሮ ማሜ ወርቁ በዩናይትድ ስቴትስ ዌስት ኮስት ፐብሊክ ዲፕሎማሲ ሰብሳቢ፣ ዶክተር እስማኤል ጎርሴ የኢትዮጵያ ሶማሌ ዲሞክራሲያዊ ፎረም ሊቀመንበርና ደጀን የማነ በኒው ሳውት ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ናቸው። ዶክተር እስማኤል ሳይንስ ህወሀት በኩል ሰሞኑን የትጥቅ ትግሎች ተካሂደዋል። ባለፉት የተወሰኑ ክፍሎችን እንደዚሁ ዳግም ለመቋጠር ችሎ ነበር። ከዛ በኋላ በእርግጥ ተለቆ ወጥቷል። በአንድ በኩል የተኩስ ማቆሙን በምህራ አኳያ ቀበላለሁ የሚሉ ሁኔታዎች አሉ። በሌላ በኩል ደግሞ እንደገና የጥጥቅ ትግሎችን የመጀመር ሁኔታዎች አሉ። እነዚህ ሁለቱን እንዴት አያቸዋል? ሁለትስ፣ ይሄ የተኩስ ማቆሙ በህወሀት በኩልስ ተቀባይነት ሊኖረው አይገባም? ለህዝብ ሰላም ህዝቡ በዚህ አመት እርሻውን እንዳያልፍ ቢደረግ የሚፈለግ ከሆነ ለህዝብ መጥቀም ማለት በምን መልኩ ነው እርሶ የሚያዩት? ተኩስ ማቆሙ በህዋት በኩል የግድ ተፈጻሚ ሊሆን አይገባም ይላሉ። ከእኛ ሶማሊያ አካባቢ ምን ይባላል? አንድ ራስ ሁለት ምላስ ነው የሚባለው። እኔ አሁን ከኢትዮጵያ ምን ግን ነው የሚመጣው? ሲግናል ራሱ ኮንፊውዚንግ ነው። አንደኛው እንደ ድሮ አይደለም ዓለም አሁን። ሰው ዛሬ ኢንፎርሜሽን በቀላል ያገኛል አሁን እያወራን ያለን ከኢታሊ እና ከፍራንስ ከአምስት ቢሊየን በላይ ነው እየተፈራረመ ያለው የአብይ መንግስት። ህዝብ ደግሞ እያለቀ በወረርሽኝ በሌላው ደግሞ በአንበጣ። ኢኮኖሚ ታውቃለህ፣ አሁን ወድቀዋል። ይሄ ሁሉን አውቃለን። ሁለተኛ ደግሞ እኔ መደገፊያ አይደለም፣ ከዚህ በፊትም ተናግር ያለው ሁለቱን መለየት አለብን፣ ህዝቡንና ሬዥም። እዛ ላይ ያለው ድሮ ቲፒኤልኤፍ እኛ በሶማሊያ አካባቢ አንዳንድ መንደገፈው የነበረው ጥሩ አይነት ኮንስቲትዩሽን ኖሮ ቅርታ ወደ ከዛ ወጣው ትንሽ ግን በአፈፃፀም ላይ ነው፣ ከሱ ጋር ያልተስማማ ነው በኢምፕሊሜንቴሽን ላይ ነው። ግን አሁን የምናያቸው ነገሮች በመሬት ላይ ያሉት ከሀቅተን ብንነሳ በተለይ እንዴት ለኋላዊ አገር ሌላ አገር አምጥቶ ሌላ ሀገር ኤርትራ በጣም በጣም ቅርታ አድርግልኝ ከሳሁን በአለም በአለም ደረጃ በሬፊጂ ዓለም ከሲሪያ ሁለተኛ ያደረገ አምባገነን የሆነ እሱን አምጥቶ የድሮ ሪቬንጅን ምንድን ነው የድሮ እንዲወራረዱ ማድረግ እና ከዛ በኋላ ደግሞ የተናጠል አቋም ያለው እና እንደራደር። ህወሓት እኮ ሌላ ዕድል የለውም። አሁን ው ቲፒኤልኤፍ የሚባል የለም፣ ያለው የትግራይ ህዝብ ነው። ቲዲኤፍ ዛሬ የሚባለው የትግራይ ህዝብ ነው፣ የተነሳው ወደ ህዝባዊ ነው የተቀየረው። ቲ ዲ ኤፍ የሚለውን ወይም የትግራይ መከላከያ ሰራዊት የሚለውን አንስተዋል። በአንድ ሀገር ውስጥ አንድ ሉዓላዊ ሀገር ባለበት ሀገር ውስጥ ሁለት የሀገር መከላከያ አይኖርም። አንድም በኮንፌዴሬሽን አለበለዚያ ደግሞ ራሱን የቻለ ሀገር ሲሆን ብቻ ነው ያንን ማድረግ የሚችለው። በእርግጥ በትግራይ በኩል የትግራይ መንግስት ተብሎ ጭምር ነው የሚጠራው። የትግራይ ክልላዊ መንግስት ነው እንጂ የትግራይ መንግስት ብሎ ነገር ሊኖር አይገባም። የእነዚህ አይነት ነገሮች አንድም በእርግጥ ከፖለቲካው አኳያ የወደፊት ፍላጎትና አቅጣጫን ማመላከቻና ሁለተኛም በሰዎች አምሮ ውስጥ እንዲሰርጽ የማድረጊያ መንገድ ነው። በፖለቲካል ሳይንስ በኩል የትግራይ መከላከያ ብሎ ሲሉ፣ በእርሶ አተያይ ኢትዮጵያና ትግራይ በኮንፌዴሬሽን ያሉ ናቸው ወይም ትግራይ ነፃ የሆነች ሀገር ነች ማለት ነው? ኖ ኖ ሕዝቡም መሰል አሁን የምናወራው እኮ የቃላቶች ምንድን ነው ትንተና ነው። ግን ከተጨባጭ ምንነሳ። አሁን ለምሳሌ ው የኢትዮጵያ ህገ መንግስት አለ አይደለም? የኢትዮጵያ ህገ መንግስት ለትግራይ የሚሰጣቸው መብት አለ። የትግራይ መንግስት ህገ መንግስቱን ህገ መንግስቱን የሚያበላሹት ማን መሰለህ? የአቢ መንግስት ነው። ለምንድን ነው የሚያበላሸው? የድሮን የአቡደበይ ድሮን አምጥተህ ህዝብ ጭፈጭፍ። የምንድነው የተለያየ ከአማራ ሚሊሻ አምጥቶ እሱ ኮ ነው የሚያጋጨው ህዝቡን እኮ እዚህ እውነት ለእውነት እንነጋገር። እኔ በእኔ አስተሳሰብ በእኔ አስተሳሰብ አቶ አቢ ስልጣኑን ላይ ለመቆየት ሁሉ ነገር ያደርጋል ማለት ነው። እና አሁን እኮ ቲፒኤልፍ ኢቨን ቢሳሳትም በብዙ ነገሮች ያኔ ኢቨን የዛ የነበረው የዲቪዥኑ ው በቲፒኤልፍ ነው እንደዛ ያደረገ ይባላል። ብዙ ነገሮች አሉ። ያንን እኮ መንግስቱ አንደኛ የአቡደቢ ባይመጣ ይሄ ድሮን ዛሬ አሁን ከቴክኒሽያኖቹ ከቱርክ አምጥቶ እኮ እያሰለጠነን ያለው አሁን አሁን እንደ እናንተ የምናወራው እየገጠመ እኮ ነው። ሁለተኛው ደግሞ ኤርትራን እዛ መግባቱ፣ ሶስተኛ ደግሞ ህዝብ እኮ ነው የሚረሸ ነው። እንዴት እኛ ኢትዮጵያኖች እንዴት ኢትዮጵያኖች ዛሬ እኔ በአፈሙሌ ትግራይ እናት ጋ ሂጄ ነው ኢትዮጵያዊ ነሽ ብዬ ልናገር አልችልም። በእውነት ለመነጋገር ይሄ የተፈጸመው ነገር እና ህዝብ ነው ወጣቱ ነው ከሀምሳ ሺህ በላይ ርክሩት የተደረገው ነጻ እያወጣ የሚሄደው ዛሬ ከአገሩን መሬቱ ጥያቄ ነው። እየተዋጋ ያለው ለራሱ ሱርቫይቨል ነው ጦርነቱ የሚያካሂደው እንጂ ሌላ ነገር አይደለ። ወይዘሮ ማሜስ፣ በርሶ በኩል ወደ ሌላው ጥያቄ ከመሄዳችን በፊት ሁለት ነገር ብቻ አለው ይፈቀድልኝ። አንደኛው አይ ቲንክ አሁን መካከል ላይ በተሰጠው መብራሪያ በርሶ በኩል በጣም ደስ የሚል መልስ ተሰጥቷል። ምክንያቱም አንድ መንግስት እያለ ሌላ መንግስት የለም የትግራይ መንግስት የሚባለው ነገር ክሊር ስለተደረገ በጣም በዛ ላይ ጥሩ ነው። ሁለተኛው ሁለት ነገር አለ ብያለሁ። አንደኛው ለመጀመሪያ ጊዜ አሁን ወንድማችን ደጀኔ ሲናገር ኖቬምበር ፎርት የተደረገው መንግስት ክህደት ነው የሚለው ስቴትመንት እውነተኛው ስቴትመንት አሁን ገና ከስንት ወር በኋላ ዛሬ የሰማሁት። የኢትዮጵያ መንግስት የስ መጀመሪያ ኢትዮጵያን ወታደር ያንን ሁሉ ኖርተን ፎርስ የተባለውን ወስዶ እዛ ጋር ያስቀመጠው ማን ነው? አብይ አይ ዶንት ቲንክ ሶ። እዛ ጋር የነበሩት ለአመታት ፎር ሪዝን ነው። እንዲከዱ የተጠየቁት አብረው የሄዱት የተቸገሩት ሲሄዱ አገር ለሀገር ነው የቆምነው ብለው የቆሙት ግን ሲገደሉ፣ ፎር ዘ ፈርስት ታይም ዛሬ ይሄን ነገር ፎርስፉል እነሱ ላይ ሀፍን የተደረገው በሀገር ክደት ምክንያት ይሄ እንደተደረገ ኖቬምበር ፎርት ላይ ቅድም ጀምሮ የመለሰው አንድ ነገር አለ። አሁን በኢትዮጵያ ወታደሮች እንዲደረጋል እንደዛ ይደረጋል። ለምንድን ነው በቲፒኤልኤፍ የሆነውን ነገር የማንነጋገረው? እውነት ከሆነ ሀቅ ከሆነ የመነጋገር ያለ ነው። ይሄ ሁሉ ይሄ ሁሉ ማስ ግሬቭ ሲወጣ ለምን አናወራው? ምሱን እስከ ዛሬ ድረስ ትምህርት ቤትና ሆስፒታል ያነደደ የገዛ ራሱን ነገር ያቃጠለ የኢትዮጵያ መንግስት ነው ብሎ ማለት አስቸጋሪ ነገር ነው። አፓረንትሊ ኦቭየስሊ የምንላቸው ሬድሬክ አሉ የተቀበልናቸው የተስማማንባቸው መፈቀቅ ልንልባቸው ፈቃደኛ ያልሆንናቸው ረድሪክ አሉ። እነዛን ረድሪክ ንንሪክምቱንትሩት ያ አይደለም ማኒፌስቶ አለ። ልት ኦቨር ን ቨር ን ስን ፕላን ፎ ርስ ያንን ነው ለማስኬድ እየተቻለ እየተሞከረ ያለው። ሁለተኛ ፋክት የወጣው አሁን እዚህ ከሆነ ንግግር ላይ ምንድነው ወጣቱና ልጆቹ ናቸው ሊዋጉ ተነሱት ለምኑ ለመሬቱ የሌላው ህዝብ አልቆ እንዴት አይነት ምን አይነት ይሄ ሰጠው ሜሴጅ ሲጀመር እራሱ ሁለት ሜሴጅ መስጠት አንችልም ተባብለናል እዚህ ጋር ሀሳብ ተገልጧል እኔ እስማማለሁ ወጣቱን ልጆቹን አውጥቶ እየማገደ ያለው ሌላ ሆኖ ሳለ የአብይ መንግስት ድሮም ያሰራል የትኛውም ሀገር የትኛውም አፍሪካ ሀገር ላይ ፖረስት የተባለ ኦፖርቹኒቲውና አጋጣሚው ካገኘ መከላከያ ማድረግ ሙሉ መብቱ ነው። ምክንያቱም ሱዳን በአንድ በኩል ሰበብና ምክንያት ስላገኘች አሰብስፋ ቆማለች። በዚህ በኩል ኢንተርናል ጠላት አለ። አንድ አገር ጥንካሬውን የሚያሳየው አፐረንትሊ አንድ ኦቭየስሊ ባለው የሚሊቴሪ ሀይል ነው። ያንን ማድረግ ደግሞ ወጥቶ ነገ እንደዚህና እንደዛ አደረገ ብሎ በድሮን ያወረደው ነገር አለ ማለት አይደለም። አገርን ለመጠበቅ የአገርን ድንበር ለመጠበቅ ቆርጦ መነሳት በእኔ እይታ በእኔ እይታ ሄዶ ጦርነት መዝመት አይደለም። ወረራ ማን ማንን ወረረ የሚባለው ነገር ያነሳው ጥሩ ነገር ስላለ እዛ ውስጥ አልገባም። ማንም ማንንም አልወረረም። ኢትዮጵያን ጋቨርንመንት ወዝ ፎርስድ ቱ አክቹሊ ጎ ዱ ላ ኤን ኦርደር ቢካዝ ኦፍ ዋት ሃፕንድ ኖቬምበር 4 ክህደት። አይ ኤም ሶ ግላድ አይ ሄርድ ዘ ስቴትመንት ቢካዝ ለኔ ትልቅ ነገር ነው። ዳት ወዝ ኢት ዳት ወዝ ኢት በኢትዮጵያ መንግስት ላይ ሌላ መንግስት ፎር ዘ ላስት 27 ኢየርስ በመንግስት ውስጥ ሌላ መንግስት እንደነበረ ማለት ነው።

ህዝብ ተዘርግፎ እንዳይገባ ድንበራቸውን ማስጠበቃቸው ችግር ከሆነ እኔ እንግዲህ የፖለቲካ ሰው አይደለሁም። ዳተ ዲፍረንት ዲስካሽን። ለምንድን ነው የኤርትራ ወታደሮች ኢትዮጵያ ውስጥ መግባታቸው እንደዚህ ጥያቄ ሆኖ ቀርቦ አሁን እንኳን ለጠየቁት ጥያቄ መልስ የለም። ሀው ካም ወደር ኦርናት ሲስ ፋር ኤዘ ግድ ቲንግ ኦር ባድ ንግ ለስ ጅስ ፎጌት ዳት። አሁን እየተኮሰ አሁን እየገደለ ያለው ማን ነው? የኢትዮጵያ መንግስት ሎ ከወጣ በኋላ ቴምፖራሪ ተብሎ የገቡትን ሰዎች አስራ ስድስት ሰው አንድ ጊዜ ጨርሶ በግላጭ ያሳየ ማን ነው? የኢትዮጵያ መንግስት። ደጀን፣ በእርሶ በኩል አሁን እንደተነሳው በርግጥ በአንድ በኩል የተኩስ ማቆም አለ፣ በሌላ በኩል የተኩስ ማቆሙን ከመርህ አኳያ መቀበል አለ። ከዛም ባሻገር ግጭቶች እስካሁንም ድረስ የተቀጠሉ ናቸው። በጠቅላይ ሚኒስትር አብይ አህመድ በኩል ለአንዴና ለመጨረሻ ጊዜ ከስሩ ነቅለን እናስወግደዋለን የሚል መግለጫም ተሰጥቷል። የተኩስ ማቆሙም በእርግጥ አለ። ምናልባትም ሰሞኑን ሊነሳ ይችል ይሆናል። ይህ ምን ማለት ነው? ትግራይ ውስጥ ተፈጥሮ ያለው ቀውስ መፍትሄው ወታደራዊ ወይስ ፖለቲካዊ መፍትሄ ነው የሚያሻው? ቀደም ሲል ፖለቲካዊ መፍትሄ ያሻል ተብሎ ነበር። አሁን ወደ ወታደራዊ የሄድን ነው? ይህ ከሆነስ ምን መዘዞች ሊያስከትል ይችላል? ይላሉ አመሰግናለሁ። ማለት በጣም ቀላል መልስ ነው። ለዚህ ያለኝ የትናንትና መግለጫ ራሱ እስካሁን ድረስ ለተናገርነው ነው መልስ ነው። ሲስፋየር እንዳልነበረ ማሳያ ነው። ምንም አይነት ፖለቲካል ዳያሎግ ፍላጎት የለም ከመንግስት በኩል። ከትግራይ በኩል ፕሪኮንዲሽንስ ተቀምጠዋል። ፕሪኮንዲሽኖቹ ያስኬዳሉ አያስኬዱም፣ የሚሉትን በጠረጴዛ ዙሪያ ይህንን ይሆናል አይሆንም እየተባባሉ ማውራት ይችላሉ። ግን ፕሪኮንዲሽን አስቀምጠዋል። መንግስት ግን አንዴ አረም ይላል፣ አንዴ ካንሰር ይላል፣ አንዴ ሰይጣን ይላል። ከመንግስትም የሚጠብቅ ነገር አይደለም። ያው የመንግስትነት ባህሪውም የለቀቀ ስለሆነ ብዙ ማውራት አልፈልግም። የሚኖረውን ኢምፓክት ደግሞ የታወቀ ነው። ጦርነት ካሁን ድረስ ያየነው አለ፣ ያው ያንኑ ይቀጥላል ማለት ነው። የጦርነት ኢምፓክቱ ፖለቲካሊም፣ ዲፕሎማቲካሊም፣ ሶሻሊም፣ ኢኮኖሚካሊም ዲስ ኦል ችግሮችን ይዞ ይመጣል ወደ አገሪቱ። እነዚህ ችግሮች ደግሞ አገሪቱ ተመልሳ ወደማትጠገንበት ወደ እርስ በርስ ጦርነት አለ ያንን አድሚት ማድረግ አይፈለግም ግን ከእርስ በርስ ጦርነትም ያለፈ ሌላ መልኩ ማለት ስቴት ሌድ ጆኖሳይድ ነው እየተካሄደ ያለው። እስካሁንም እየተካሄደ የኖረው ማለት በቤተ መንግስትም በቤተ ክህነትም በመጅሊሱም በምኑም የተደገፈ ማለት በአንድ አገር ሽማግሌ የሚባላለ ቤተ እምነቶች የሚባለዋል ሁሌ ኒውትራል ናቸው ብለን የምናስባቸው እነዚህ ኢንቮልቭ ያደረጉበት ጄኖሳይድ ነው እየተካሄደ ያለው። ይህንን ደግሞ ቀጥልበታለ አለው ብሏል። ሪሙቭ አደርጋለሁ አንሂሌት አደርጋለሁ ብለዋል። መንግስት ይህንን ዲፌንድ ልናደርግለት አንችልም። ወደኋላ ስመለስ ፌዴራሊዝም ኮንሴፕቱ በምን መልኩ እንደምንረዳው አይገባኝም። የሴት ትግራይ መንግስት ነው የሚለው፣ ስቴት ኦፍ ትግራይ ነው ስቴት ኦፍ ሶማሌ፣ ስቴት ኦፍ አምሃራ፣ ኦሮሞ እያለ ነው የሚጽፈው። እንግሊዝኛው ወደ አማርኛ ሲለወጥ ያው ክልላዊ ብሔራዊ መንግስት ሊባል ይችል ይሆናል ግን ስቴት ናቸው። ይሄ ዲናይ ማድረግ የለብንም እዚህ በምንኖሩበት ሀገር በአውስትራሊያ ሀገር ፌዴራሊዝም ነው ምትከተለው ሀገሪቷ። የኒው ሳውዝ ዌልስ መንግስት አለው ስ ፌዴራል እንዳለ ሆኖ ቪክቶሪያም እንደዛው ሌሎችም እንደዛው። ስለዚህ መንግስት መባሉ ለምንድን ነው ይህን ያክል የሚያስደነግጠን አይገባኝም። ቲዲኤፍ የሚባለው ትግራይ መከላከያ ሰራዊት የሚባል አላት። ይሄ ለማንም እንዲጥመው እንዲከፋው ተብሎ ሳይሆን በኢትዮጵያ መከላከያ ሰራዊት የነበሩትን የትግራይ ተወላጅ መከላከያ ሰራዊቶችን ደይዋን ሰብስቦ አጉሮ እየረሸነም እያሰቃየም የሚያኖር መንግስት በጸጥታ መዋቅሮ የነበሩት የትግራይ ተወላጆች ብቻ ሳይሆን በሲቪል ሰርቪስ ውስጥ የነበሩትም የትግራይ ተወላጆችን እያሰረ እያሰቃየ የሚገኝ መንግስት ይጠብቀኛል ብሎ የትግራይ ሕዝብ ማለት ትግራይ ዲፌንስ ፎርስ ማለት ወይም ደግሞ መከላከያ ሰራዊት ማለቱ ይህን ያክል ያስቆጣል። ለምንድን ነው ትግራይን የማይከላከል የኢትዮጵያ መከላከያ ሰራዊት ብለን አለመጠየቃችን? በጣም በጣም የሚያስቀኝ ነኝ። ትግራይ የሚከላከልላት ስርዓት የለም፣ መንግስት የለም፣ ሀይ ሚል ህዝብ የለም፣ ተቋም የለም፣ ሰራዊትም የለም። ስለዚህ የራሴ የምትለውን የሚከላከልላት ሰራዊት ማቆሟ ከዛ ከሰሜን እዝ ተደፈረ ምን የሚባለውን መንግስት የሌለ ነገርን እያሳየን ያለውን ነገር ማሳየት አለመቻሉ ራሱ ሆነ የቻለ ሌላ ድክመት ሆኖ ማለት ነው። አልተደረገም ብዬ ደፍሬ የምናገርበት ምክንያት የለኝም። ማለት አብሮት የኖረን ያግዘው የነበረ በጣም የሚወደው ከማንም በላይ ከየትኛውም የኢትዮጵያ አካባቢ በላይ ለኢትዮጵያ መከላከያ ሰራዊት እውቅና የሚሰጥ ማህበረሰብ ነው የትግራይ ህዝብ። ዛሬ መከላከያችን የሚለውን ሌላው የኢትዮጵያ ህዝብ ያው እንግዲህ አጋዚ እያለ ጭራቅ አድርጎ ይስሎ የነበረ ማህበረሰብ ነው። ማህበረሰቡን ጥላሸት ለመቀባት የሚመጡ አሌጌሽንስ ሊኖር ይችላል፣ ግን ፋርዘር ኢንቨስቲጌት መደረግ መቻል አለበት። የኢትዮጵያ መንግስት እስካሁን ድረስ ኢንቨስቲጌሽን የማይቀበለው ምክንያት እነዚህም ይመስሉኛል። ካልሆነ መስጠቀር ኢንቨስቲጌተርስ ገብተው አይደንቲፋይ አድርጉት፣ ያንን ካደረገ አካውንተብል ይሆናል። ያደረገውን አካል እኔ ዲፌንድ ላደርግለት የምፈልገው ማናቸውም አካል የለም። ምርመራውን አስመልክቶ በዩናይትድ ኔሽን እና በኢትዮጵያ ሰብአዊ መብቶች ኮሚሽን በኩል ምርመራዎች ይካሄዳሉ። ከዛ ባሻገርም የአፍሪካ ህብረት እንደዚሁ በተናጠል የራሱን የሆነ ምርመራዎች ያካሄዳሉ። እነዚህ በሂደት ላይ ያሉ ናቸው። አድማጮቻችን፣ የዛሬው የውይይት መድረክ አጀንዳችን የነበረው ኢትዮጵያ መንግስት የተናጠል ተኩስ ማቆም ፋይዳና የትግራይን ቀውስ ለመፍታት ፖለቲካዊ መፍትሄ አስፈላጊነት ምንድን ነው የሚሉ ነበሩ። የውይይቱ ተሳታፊዎች ወይዘሮ ማሜ ወርቁ በዩናይትድ ስቴትስ ዌስት ኮስት ፐብሊክ ዲፕሎማሲ ሰብሳቢ፣ ዶክተር እስማኤል ጎርሴ የኢትዮጵያ ሶማሌ ዴሞክራሲያዊ ፎረም ሊቀመንበርና ደጀን የማነ በኒው ሳውስ ዌልስ የዩኒቨርሲቲ የተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ ናቸው። ስለተሳትፈው እናመሰግናለን። በጣም ነው ማመሰግናቸው። በጣም እናመሰግናለን። አመሰግናለን። ዜርስትልን እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።